የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ዕለተ ሐሙስ ነሐሴ 14 2012 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከያዝንላችሁ ፕሮግራሞች መሀል በትግራይ የአመራር ለውጥ ለማምጣት እንቅስቃሴ እያደረገ የሚገኘውን ፈንቅል ትግራይ አነጋግረናል። እነዚ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ከኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን ፈንቅልን መሰርተናል ማለት ነው። እውነቱን ልንገር፣ የትግራይን ክልል እድሜ ልካቸውን ያ እድሜ ልካቸውን ወይም ስደተኞች ሆነ እዛው ይኖራሉ ወይም ደግሞ ታንቀው ነገር የሕግ የበላይነት ላያቸው ላይ ይረጋገጣል። የፈንቅል ትግራይ እንቅስቃሴ ሊቀመንበር አቶ የማነ ንጉስና የህወሓት ማዕከላዊ ኮሚቴ አባልን አቶ አማኑኤል አሰፋን የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል። ማንነቱ ወይም ባህሉ የሚገለጸው ደግሞ በቋንቋ ነው። ቋንቋ ካላደገ ባህል ማደግ አይችልም። ባህል ካላደገም ደግሞ ቋንቋ ማደግ አይችልም። የሲዳማ ባህልና ቱሪዝም ኃላፊ የሆኑትን አቶ አገኘው ጃጎን ነው የሰማችኋቸው። በሐዋሳ እየተከበረ ያለውን የሲዳማ ህዝብ የባህልና ቋንቋ ፌስቲቫል ዙሪያ አናግረናቸዋል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል። በዓለም ዙሪያ በኮሮና ቫይረስ ምክንያት በታመሙ ሰዎችና እንክብካቤ በሚያደርጉላቸው የጤና ሰራተኞች ላይ በስፋት የጥቃት አድራጎት እየተፈጸመ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ አስገነዘበ። ኮሚቴው ትናንት በወጣው መግለጫ ወረርሽኙ በዓለም ዙሪያ መዛመት በጀመረበት በየካቲትና ባለፈው ሐምሌ ወር መካከል በነበረ ጊዜ በአርባ ሀገሮች በቫይረሱ ምክንያት በታመሙ ሰዎችና በሕክምና ረዳቶቻቸው ላይ የደረሱ 611 ጥቃቶችን መዝግበናል። ተጨባጩ ቁጥር ግን ከዚህ እጅግ እንደሚበልጥ እናምናለን ብለዋል። ድብደባ፣ ስድብ፣ የጥቃት ዛቻን ጨምሮ አብዛኛው ድርጊት የተመዘገበው በአፍጋኒስታን፣ ኮሎምቢያና ፊሊፒንስ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ ገልጸዋል። በዩናይትድ ስቴትስ በመጪው ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲው እጩ ጆ ባይደን በምክትል ፕሬዝደንትነት አብረዋቸው እንዲወዳደሩ የመረጧቸው ሴናተር ካሜላ ሃሪስ ትናንት ረቡዕ እጩነታቸውን በይፋ ተቀብለዋል። ትናንት ማታ በተካሄደው በዲሞክራቲክ ፓርቲው ብሔራዊ ጉባኤ ሦስተኛ ቀን ባደረጉት ንግግር እንደምትችል የምናውቃትን ያችን አሜሪካ እውን ለማድረግ እንታገል ሲሉ ጥሪ አሰምተዋል። የ55 ዓመቷ የካሊፎርኒያ የቀድሞ አቃቤ ሕግ ካምላ ሃሪስ በዩናይትድ ስቴትስ በዋናዎቹ ፓርቲዎች በፕሬዚዳንታዊ ፉክክር ፓርቲያቸውን ወክለው በመቅረብ አራተኛ ሴት ሲሆኑ የመጀመሪያዋ ጥቁር አሜሪካዊትና የደቡብ እስያ ቤተሰብ የተወለዱ ናቸው። ካምላ ሃሪስ በንግግራቸው ፕሬዚደንት ዶናልድ ትራምፕን የኮቪድ-19ን ወረርሽኝና የኢኮኖሚው አመራር ውድቀታቸው ሕዝቡን በሕይወቱና በኑሮው ከባድ ዋጋ አስከፍሎታል በማለት የሰላ ነቀፌታ አቅርበውባቸዋል። ደቡብ ሶማሊያ ባይደዋ ከተማ ውስጥ የ11 ዓመት ወንድ ልጅ መድፈራቸውን ያመኑ ሁለት ወታደሮች ተረሸኑ። የ29ና የ23 ዓመት ዕድሜ ያላቸው ወታደሮቹ ድርጊቱን መፈጸማቸው በማስረጃ ተረጋግጠዋል፣ ራሳቸውም አምነዋል ሲሉ ባለሥልጣናቱ ገልጸዋል። የወሲባዊ ጥቃት አድራጎት በሀገሪቱ እየተባባሰ መሆኑ ሲዘገብ ቆይተዋል። ሰላምታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። የትግራይ ህዝብ ያቀረባቸው ጥያቄዎች በሰላማዊ መንገድ እንዲመለሱ የተደረገው ጥረት ውጤታማ ባለመሆኑ በክልሉ የሚገኘውን የህወሓት አመራር በተለያዩ የትግል ስልቶች ለመለወጥ ያለመ የወጣቶች እንቅስቃሴ ጥረት እያደረገ መሆኑን ለአሜሪካ ድምፅ አስታወቀ። ፈንቅል ትግራይ የተባለው እንቅስቃሴ ሊቀመንበር አቶ የማነ ንጉሥ ከጣቢያችን ጋር ባደረጉት ቆይታ የትግራይ ህዝብ ትግል በህወሀት ጥቂት የቡድን ስብስብ ተጠልፏል ሲል ወቅሰዋል። የህወሀት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በበኩላቸው ፈንቅል ትግራይ በሚል የሚንቀሳቀሰው ቡድን በፌዴራል መንግስት ድጋፍ የተቋቋመ የክልሉን ሰላም ለማደፍረስ ያለመ ቡድን ነው ሲሉ ምላሽ ሰጥተዋል። የዚህ ቡድን አባላት የትግራይን ክልል መቼም እንደማይይዙ፣ ተይዘውም የህግ የበላይነት ሊረጋገጥባቸው እንደሚችል አስጠንቅቀዋል። ሁለቱንም ያነጋገራቸው ሀብታሙ ስዩም ነው። በመጀመሪያ ከፈንቅል ትግራይ ሊቀመንበር አቶ የማነ ንጉስ ጋር ያደረገው አጭር ቆይታ ይቀርባል። አመሰግናለሁ። በምህር የማነ ንጉስ ይባላለሁ። የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር ነው። በመጀመሪያ ፈንቅል የተባለው የወጣቶች እንቅስቃሴን እነማን መሰረቱት? እንዲመሰረትስ መነሻ የሆነው ምክንያት ምንድን ነው የሚለውን እስቲ ያብራሩልን። እንግዲህ ፈንቅል የተመሰረተው ከሁለትና ሶስት ዓመታት በፊት በማረሚያ ቤት በነበር ጓደኞች ማለትም ህወሀት በሰላማዊ መንገድ ስንታገል ወደ ማረሚያ ቤት የወረወረን ጓደኞች ሁለት ሰባት ሁለት ስምንት ዓመተ ምህረት እስር ቤት ላይ ሆነን ኢትዮጵያ ላይ የነበሩ የወጣቶች አደረጃጀት እንደ ፋኖና ቄሮ ስንባል አይነት እንቅስቃሴ ያስፈልጋል ብለ እሳቤ ፈንቅል ብለን ተነስተናል ማለት ነው። ኋላ ላይ ግን በየፊናችን ሄድ ወጣ ወጣ በዚህ ሀገር ቤት የቀረረው መቀረ መጨረሻ ላይ ከስምንት ወራት በፊት በማህበራዊ ሚዲያ በማሰባሰብ ጠንቅል የተሰኘው የወጣቶች እንቅስቃሴ መስርተናል ማለት ነው። እንግዲህ ለመመሰረቱ ዋና ምክንያት የሆነው በትግራይ ውስጥ ያለው የህወሀት አፈናዊ አገዛዝ ነው። እንደምታውቀው የትግራይ ህዝብ ለዲሞክራሲ፣ ለፍትህ፣ ለነጻነት ብሎ ስሳ ሺህ ልጆችን ገብረዋል። መቶ ሀያ ሺህ ልጆችን ደግሞ አካል ጉዳተኛ አድርገዋል። ይሁን እንጂ በሰላሳ ዓመታት የህወሀት አገዛዝ ውስጥ የትግራይ ህዝብ ትግል በጥቂት የቡድን ስብስብ ተጠልፈዋል። የትግራይ ህዝብ ዲሞክራሲ አላገኘም። የትግራይ ህዝብ ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ስላልተመለሱ፣ እነዛ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ከኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን እንቅልል መሰርተናል ማለት ነው። እንቅስቃሴው በትግራይ ክልል ውስጥ የሚፈለገው ለውጥ እውን ለማድረግ በዋነኝነት የሚጠቀምባቸው የትግል ስልቶች ምን አይነት ናቸው? እንግዲህ እኛ የትግል ስልት የምንጠቀመው እንግዲህ ሰላማዊ ትግል ሆነ የፒሲቡል ቫይለንስ የሚባል አይነት ህዝባዊ እምቢተኝነት ማነሳሳት፣ የስራ አድማ ማድረግ፣ የህወሀት የታችኛው መዋቅር ከከፍተኛው የህወሀት አመራር ላይ ግንኙነት በመበጣጠስ ከህወሀት ትዕዛዝ እንዲያፈነግጥ በማድረግ በአጠቃላይ ግን በወጣቶች የተደራጀ ኃይል ህዝባዊ እንቢተኝነትን በመፍጠር በህወሀት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሀትን ይወገዳል ብለን ነው እንደ ስልት የያዝነው። በዚህም በትግራይ ተሞክሮ የማያውቅ ውጤታማ ስራዎችን ሰርተናል። ከተመሰረተ ለምሳሌ ሽሬማ ሓንሳ ላይ ለዘጠኝ ቀን ያክል መንገድ አዘግተናል። ወቆራዊት ወልቃይት ላይ በቀኑ ደግሞ ወጅራት። ስለዚህ እነዚህ አይነት ትግል አካሄዶች በጣም ውጤታማ የሆኑ ብለን ስላሰብና በኢትዮጵያ ውጤታማ ሆነው ሀያ ሰባት ዓመታትን ሲገዛ የነበረ ህወሀት ከአራት ኪሎ አሽቀንጥሮ የጣለ አይነት የትግል አካሄድ ስለሆነ በዚህ በኩል ነው ውጤታማ የሚሆን ብለን እያካሄድ እንገኛለን ማለት ነው። ዋነኛ እንቅስቃሴያችሁ ማህበራዊ መገናኛዎች ላይ ብቻ መሆኑን የተመለከቱ የፈንቅልን እንቅስቃሴ ውጤታማነት ይጠራጠራሉ። እርሶ የሚሉትን ለውጥ ለማምጣት የሚያስችል የህዝብ ድጋፍ በክልሉ ውስጥ አለን ብላችሁ ታስባላችሁ ወይ? ቀደም ብለ የተደረጉ እንቅስቃሴዎችንስ በእርግጥ የእናንተው እንቅስቃሴ ነበረው ያስተባበራቸው? እሺ፣ አመሰግናለሁ። እንግዲህ እንደዛ የሚሉ በማህበራዊ ሚዲያ ብቻ ናቸው የሚሉት እነማን መሆናቸው ይታወቃሉ። ህወሓትና የህወሓት ዲጂታል ወያኔ ተብሎ በሚጠራ በፌስቡክ ላይ ነው። እንግዲህ እኛ በማህበራዊ ሚዲያ ብቻ ከሆንን ለምን ህወሓት ተጨነቀ? ጠዋትና ማታ እኮ አሁን ህወሓት የሚያወራው ስለ ፈንቅል ነው። ጠዋትና ማታ በሳምንት ሁለት ጊዜ የሚያወጣው መግለጫ ስለ ፈንቅል ነው። ስለዚህ እኛ በህዝብ ገብተን መሬት ላይ ወርደን እየሰራን መሆኑን አንዱ ማሳያ ህወሓት ምን ያክል እንደሚፈራ እና ደጋግሞ ስለ ፈንቅል ማውራት ነው። ይህ ብቻ ሳይሆን አሁን በትግራይ ውስጥ ሁለትና ሶስት ነው የተገኙ ወጣቶች ፍንቅል ናቸው ተብሎ ማፈርና ማሰን ተጀምሯል። ስለዚህ የሚያሳየው ምንድን ነው? ፍንቅል ምን ያክል ከህዝቡ ተቀባይነት እንዳለው ና በእርግጠኝነትን ከማህበራዊ ሚዲያ ወጥተው በተግባር ላይ እየታገለ መሆኑን አንዱን ማሳያ ነው የሚል ሀሳብ ነው ያለን። አቶ ይማነህ፣ የትግራይ ብሔራዊ ክልል መንግስት የፌዴራሉ አስተዳደር በክልሌ ውስጥ ሰላም እንዳይኖር እየሰራ ነው ሲል ይወቅሳል። የህወት ደጋፊ የሆኑ አንዳንድ ጦማሪያን ደግሞ ፈንቅልም በፌዴራል መንግስቱ ድጋፍ የሚደረግለት ጸረ ሰላም ቡድን ነው ሲሉ ይወቅሳሉ። በዚህ ላይ ምን አስተያየት አለሁት? እንግዲህ የህወሀት የነበረ ልክፍት ወይም ደግሞ ሱስ ምንድን ነው ህወሀትን የተቃወመ ማንኛውም ሀይል ጸረ ሰላም ሀይል ነው፣ አሸባሪ ነው ብሎ ታርጋ በመለጠፍ ይታወቃል። በሀያ ሰባት አመታት ታሪክ ያሳያል። ዛሬ ኢትዮጵያ ላይ ገብተው በሰላማዊ መንገድ እየታገሉ ያሉ አንዳንድ የፖለቲካ ድርጅቶች እንኳ ብናይ በፓርላማ ሳይቀር አሸባሪ ናቸው፣ ጸረ ሰላም ሀይል ናቸው ብሎ በፓርላማ ያስወሰናቸው ድርጅቶች ናቸው። ስለዚህ እኛም በሻዕቢያ ይደገፋሉ፣ በግብፅ ይደገፋሉ፣ በፌዴራል መንግስት ይደገፋሉ የሚል ወሬዎች ይነዛል። ይህ ብቻ ሳይሆን አራት መቶ ሀምሳ ሚሊዮን ብር ከፌዴራል መንግስት ተቀብለው ትግራይን ለማበጣበጥ የሚሰራ ብሎ እስከ ድምፅ ወያነ ትግራይ ቴሌቪዥን እንዲሁም ቲኤምች የሚባል ሚዲያ በቅርቡ ዘግበውታል። ግን እኛ ከማንም ጋር ግንኙነት የለንም እኛ የምናገኘው ሁሉም ድጋፍ የሚደረግልን ከኢትዮጵያውያን ህዝብ ነው። ለምን ኢትዮጵያውያን የገራ ጠላታቸው አንድ እንደሆነ ያውቃሉ፣ እኛም እያስረዳን ነው። ይህ የኢትዮጵያ ጠላት ኢትዮጵያ አንድ እንዳትሆን ከኢትዮጵያ የታሪክ ጠላቶች ጋር አብሮ የሚሰራ ድርጅት ህወሀት መሆኑ ስለሚታወቅ አሁን ያለው ብቸኛ አማራጭ ፈንቅልን መደገፍ ስለሆነ ኢትዮጵያውያን እየደገፉን ነው። የትግራይ ህዝብ እየደገፈ ነው። እኛ ፌዴራል መንግስት የሚደግፈን የለን። ከፌዴራል መንግስት ምንም አይነት ግንኙነት የለም። ያው እንግዲህ ማንኛውም የፖለቲካ ኦር እንቅስቃሴ በሀገር ውስጥ ሲንቀሳቀስ የዜጎች የመጠበቅ ግዴታ የመንግስት ነው። እንደ ፈንቅል አስተባባሪ እንደ ፈንቅል ሊቀመንበር መንግስት ደህንነት እንዲጠበቅ ግዴታ አለበት። ለምን ዜጋ ነኝ። ከዚህ በዘለለ ውጭ ግን በፋይናንስ ይደጎማሉ፣ እንደዚህ ይታገዛሉ የሚባል ያው የቆየ የህወሀት ስም ማጥፋት ካልሆነ በስተቀር እኛ ከፌዴራል መንግስት ምንም አይነት ግንኙነት የለንም፣ የሚል ሀሳብ ነው ያለኝ። በተለያዩ ክልሎች የተለያዩ የወጣት እንቅስቃሴዎች ተፈጥረው ለውጥ ሲያመጡ ተመልክተናል። በዚያው ልክ ደግሞ እነዚህ እንቅስቃሴዎች የተደራጀ አመራር በማጣታቸው የጉዳትና የግጭት መንስኤም ሲሆኑ ታይቷል። ፈንቅል ተመሳሳይ እጣ እንዳይደርሰው ምን አይነት ጥንቃቄ ታደርጋላችሁ? እንግዲህ ለውጥ ሲመጣ የለውጡ አስተማማኝ እስኪሆን ድረስ የተለያዩ ችግሮች እንደሚደርሱ አሁንም እያየን እንገኛለን። ለምሳሌ ለውጡ ኳ ቢመጣ በኢትዮጵያ ውስጥ የተለያዩ ሰው አብቀው ሰዎች ተፈጥረዋል። የተለያዩ ሰዎች ከቦታ ወደ ቦታ ከመኖሪያቸው ተፈናቅለዋል፣ ተገድለዋል። ግን እኔ ግን በዚህ ጉዳይ ላይ አንጻራዊ ነው ማለት ነው የምለው። ስለዚህ ምንም እንኳ ችግር ቢኖረውም ከህወሀት አገዛዝ ግን ይሻላል። ስለዚህ እኛም እንደዚህ አይነት ችግር እንኳ ቢገጥመንም ከህወሀት ግን አይብስም። ምክንያቱ ከህወሀት በላይ ዲክታተር የለም፣ ከህወሀት በላይ ገዳይ የለም፣ ከህወሀት በላይ ጨብጫፍ የለም። ስለዚህ ህወሀት ከተወገደ የተወሰነባት ችግር ቢመጣ ግን ደግሞ ከህወሀት አገዛዝ አይብስም። ግን አይብስም ብለን ዝም አንልም። ከነበሩ ለውጦች በመማር ለውጡ አስተማማኝና ህዝባዊ እንዲሆን ከወዲሁ እየተጠነቀቅን ትምህርት እየወሰድን እንገኛለን። በትግራይ ብሔራዊ ክልል ውስጥ የተለያየ መልክ ያላቸው ችግሮች እንዳሉ ይነገራል፣ እንሰማለን፣ እናያለን። ከፌዴራሉ መንግስት ጋር ያለው ፍጥጫም እንግዲህ የራሱ አሉታዊ ተጽዕኖ አለው። በክልል ውስጥ የሚገኙ ችግሮች ይቀረፉ ዘንድ መወሰድ ያለባቸው ሀገራዊ እርምጃዎችና ሀገራዊ ስምምነቶች ምንድን ናቸው ብለው ያስባሉ? እንግዲህ እኛ ላይ እኛ እንደ ፈንቅል አቋም ህወሀት መወገድ አለበት ብለን ነው የምናምነው። በዚህ ጉዳይ ላይ ህወሀት አሁንም ህዝቡን ወደ ችግር ወደ ጦርነት ለማስገባት ጠዋትና ማታ የጦርነት ነጋሪት እየነገረ የጸጥታ ኃይሉን ሰልፍ እያስያዘ ህገ መንግስትን እየጣቀ እየጣሰ ህገ መንግስትን በማይፈቅረው መልኩ የራሱን ምርጫ ቦርድ አቋቁሞ ወደ ምርጫ እየተዘጋጀ መሆኑን እናውቃለን። ስለዚህ በዚህ ጉዳይ ላይ ህገ መንግስት ሲጣስ ህገ መንግስት የማስከበር ግዴታ ያለበት የፌዴራል መንግስት ነው። ስለዚህ በዚህ ጉዳይ ላይ የፌዴራል መንግስት በህወሀት ላይ ጫና በመፍጠር ህገ መንግስታዊ ስርዓቱን በማፍረስ በማንአለብኝነት በንቀት እየወሰዱት ያሉ እርምጃ ለኢትዮጵያ አደጋ ስለሆነ ከወዲሁ እርምጃ ቢወሰድና አስፈላጊው እርምጃ ቢያደርግ ነው ጥሪያችን የምናቀርበው ወይም የሚል ሀሳብ ነው ያልኩት። አቶ አማኔል አሰፋ የትግራይ ክልል ፍትህ ቢሮ ኃላፊ እና የህዋት ማዕከላዊ ኮሚቴ አባል ናቸው። ቀደም ብለው በተሰሙት የፈንቅል ትግራይ እንቅስቃሴ ሊቀመንበር አቶ ይማነ ንጉስ አስተያየቶች ላይ ምላሽ እንዲሰጡኝ በማሰብ ከመቀሌ በስልክ አግኝቻቸዋለሁ። አቶ አማኔል አስቀድመው በተጠቀሰው ስም የሚጠራ እንቅስቃሴ በትግራይ ክልል ውስጥ የለም ይላሉ። ፈንቅል የሚባል የወጣቶች እንቅስቃሴ በትግራይ ውስጥ የለም። በፈንቅል ስም ፈንቅል ማለት በጣም የጀግና አየለማርያ ስም ነው የትግል ስም ነው ስለዚህ ያንን ስም በመጠቀም የፌዴራል መንግስት ስልጣን የተቆጣጠረው ሀይል በትግራይ ክልል ላይ ብጥብጥና አመፅ ለመፍጠር ሲል ስፖንሰር የሚያደርገው በአዲስ አበባ ያሰባሰባቸው አንድ የተወሰኑ ሰዎች ቅሬታ አለባቸው በወንጀል ከዚህ በፊትም በወንጀል ተከሰው የተፈረደባቸው የመሳሰሉ ሰዎችን አጠራቅሞ በትግራይ ብጥብጥና አመፅ ለማንሳት ያሰባሰባቸው ናቸው በጣም በሚገርም መልኩ የፌዴራል መንግስት በህገ መንግስቱ መሰረት በአገሪቱ ሰላምና ደህንነት የህዝቦች ሰላምና ደህንነት የማስጠበቅ የህግ የበላይነት የማስጠበቅ የዜጎችን መብት የማክበር ግዴታ አለበት ሆኖም ግን በጣም በሚያሳዝን መልኩ እነዚህ ሰዎች በማሰባሰብ በትግራይ ውስጥ ህጋዊ ባልሆነ መንገድ ብጥብጥ ለመፍጠር ነው። በትግራይ በሰላማዊ መንገድ መንግስትን መንግስትነትን መያዝ አይቻልም። ስለዚህ ህወሀት ሰላማዊ ባልሆነ መንገድ በአመጽ ነው መውረድ የሚችለው የሚል አላማ ይዘው የሚያንቀሳቅሳቸው በፌዴራል ሚዲያዎች የሚያስተዋውቃቸው አላ ማቸው ምናምን ግባቸውም እዛ ሚዲያዎች እየወጡ የሚነግሩን መሬት ላይ ስትመጣ ምንም የሚባቻ ናቸው ግን የተለያዩ ነገሮችን ለመስራት የሚፈልጉ ሀይሎች ናቸው። እንቅስቃሴው ሊቀመንበር የሆኑ ሰው አቶ የማነ ንጉስ ይባላሉ ከራዲዮ ጣቢያችን ጋር በነበረ ቆይታቸው የክልሉ መንግስትን የሚመራው ህወሓትን በሰብአዊ መብት ረገጣና ህገ መንግስታዊ መሰረት የሌለው ምርጫ ለማድረግ በመሰናዳቱም ይከሳሉ። በክልሉ ውስጥ ከፍተኛ የሆነ ቅቡልነት አለን፣ እየተደረጉ ያሉ ህዝባዊ ቅዋሚዎችና መገዳደሮችንም የምናንቀሳቅሰውና የምንመራው እኛ ነን ሲሉ ይደመጣሉ። ማለት በትግራይ የሚደረገውን አይደለም የሚለውን ማለት ለህዝቡ መተው ይሻላል። ህዝቡና ለህዝ ሆኖ ግን እንዳልኩ በትግርኛ የሚናገር በፌዴራል መንግስት ስልጣን የያዙ ሰዎች ተላላፊዎች ስለሆኑ እነሱ የፈለጉት ማድረግ የፈለጉትን ማለት ይችላሉ። የአብይ አህመድ መንግስትና አብይ አህመድ ራሱ የሚነግረንን ነገር ነው። እነዚህ ሰዎች ደግሞ በትግርኛ እየነገሩ ነው። በአረብ ሀገር የነበሩ ሰዎች የአረብ ሀገር ስራ ሰርተው የሚያገኙት አዲስ አበባ ቁጭ ነው ለመናገር በመሳደብ የሌለ ነገር እንዳለ አስመስለው ለመናገር ደግሞ እየተከተላቸው የሚሰሩ ሰዎች ሌላ ነገር ሊሉ አይችሉም ማለት ነው። ትግራይ ውስጥ በጣም ተቀባይነት አለን የሚሉ ትግራይ ውስጥ ተቀባይነት ካንታቸው አዲስ አበባ ምን ያደርጋል? ትግራይ ላይ ተቀባይነት ያለው ሰው እኮ አዲስ አበባ አይቀመጥም። አዲስ አበባ አይደለም ያለው የትግራይ የትግራይ ያለው ትግራይ ነው። ስለዚህ ትግራይ ውስጥ ሆነው መታገል ነው ማለት ነው። በዛ ከሆነ ህወሓት ከአዲስ አበባ መጥቶ ነው ትግራይ ውስጥ ሆነው የትግራይ በረሃ ውስጥ ገብቶ የትግራይ ሕዝብ እየተንከባከበው እየቀለበው እያሳደገው ደርግ ሁኔታ ነው እና የትግራይ ሕዝብ ተቀባይነት ካላቸው ወደ ትግራይ ሕዝብ ብቅ ብለው መምጣት አለባቸው እና የትግራይ ሕዝብ ምን እንደሚላቸው ምን እንደሚያደርጋቸው አያሉ ማለት ነው። ይሄ ዝም ብሎ ማለት አሁን እኔ እናንተ አጀንዳ ያደረግነውን ጉዳይ በዚህ መልኩ አጀንዳ ለማድረግ ካልሆነ በስተቀር እነዚህ ሰዎች በቡድን ደረጃ የሚያሰራው ምንም ቁመና የላቸው በሚጠሩበት ስም ለመስራት የሚያስችልም አላማ ያላቸው ተላላፊዎች ናቸው። ህገ ወጦች ናቸው። የትግራይን ሰላምና ደህንነት የህግ የበላይነትን ለማስተባበል የትግራይ ህገ መንግስታዊ ስርዓትን ቻሌንጅ ለማድረግ የተቋቋሙ ተላላፊዎች ናቸው። በዚህ መንገድ ደግሞ እውነቱን ልንገር፣ የትግራይን ክልል እድሜ ልካቸውን ያያዙ ማለት እድሜ ልካቸውን ወይም ስደተኞች ሆኖ እዛው ይኖራሉ። ወይም ደግሞ ታንጫው ነገር የህግ የበላይነት ላያቸው ላይ ይረጋገጣል። የትግራይ ክልል ፍትህ ቢሮ ኃላፊና የህወት ማዕከላዊ ኮሚቴ አባል አቶ አማኔል አሰፋንና የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር አቶ የማነ ንጉሥን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። ሀብታሙን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። በሲዳማ ሕዝብ ዘንድ በጉጉት የሚጠበቀው ዓመታዊ የባህልና ቋንቋ ፌስቲቫል ሐዋሳ ላይ ተጀምሯል። ሲዳማ አስረኛው የኢትዮጵያ ክልል ከሆነ ወዲህ ሲከበር የመጀመሪያ የሆነውን ይህን ፌስቲቫል የአዋሳው ዘጋቢያችን ዮናታን ዘብዲዎስ ተከታትሎታል። ቀጥሎ ይቀርባል የሲዳማ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ አገኘው ጃጎ እንዳሉት ክልሉ ከተመሰረተ በኋላ የሲዳማ ቋንቋና ባህል ሲምፖዚየም ሲካሄድ የመጀመሪያው በመሆኑ በልዩ ሁኔታና ስሜት ተከብሯል እንግዲህ ሲዳማ ላለፉት ዓመታት ሲታገል የከረመው ቀደም ብሎ የሚመጣው የማንነት ጉዳይ ነው የተጠቃሚነቱን ጉዳይ የሚመጣው ከማንነት በኋላ ነው ከቋንቋ ከባህል ከተለያዩ እሴቶችና የዛ ብሔር ታሪክ ከመታወቅ ጋር ነው የሚያያዝ ም ምክንያቱም ይሄ ሳይኮሎጂካልም ሳቲስፋክሽን ወይም እርካታ የሚሰጥ ነው። ሰው ማንነት አለው። ማንነቱ ወይም ባህሉ የሚገለጸው ደግሞ በቋንቋ ነው። ቋንቋ ካላደገ ባህል ማደግ አይችልም። ባህል ካላደገም ደግሞ ቋንቋ ማደግ አይችልም። ስለዚህ ሁለቱም የአንድ ሳንቲም ሁለት ገጽታ ሆኖ ባህልና ቋንቋ የሚመጋገብ ሴክተሮች ወይም ዘርፎች እንደሆኑ የዘርፉ ምሁራን ይስማሙበታል። ከዚህ አንጻር ስናይ የሲዳማ የክልል ጥያቄ ወይም የማንነት ራስን በራስ የማስተዳደር ጥያቄ ምላሽ ባገኘበት ማግስት በመሆኑ በጣም በተለየ ስሜትና በተለየ ደስታ ውስጥ ሆነን ነው ይህን ሲምፖዚየም ሲናገሩ፣ ሲዳማ በክልል መደራጀቱ ለቋንቋና ለባህል እድገት ያለው ጠቀሜታ ከፍተኛ ነው ብለዋል። የሲዳሙ አፎ ለምሳሌ በሲዳማ ብሔራዊ ክልላዊ መንግስት ውስጥ በህገ መንግስቱ ውስጥ ተካትቶ የስራ ቋንቋ ነው ተብሎ ተወስኖ ስለዚህ ከዚህ ቀደም ከነበረው ትንሽ ለየት ያደርገዋል። ምክንያቱም ህገ መንግስቱ ስለሚያስገድደው ቋንቋውን ተወዳዳሪ የስነ ጽሁፍና የትምህርት ለማድረግም ዝግጅት መደረጉንም አቶ ጃጎ ገልጠዋል። የስዳሙ አፎ ለምሳሌ በተናጋሪ ብዛት በአገር ደረጃ የስዳማ ብሔር በአምስተኛ ደረጃ ላይ እንዳለ ይታወቃል። ተናጋሪውም በዛ ልክ ነው። ስለዚህ የስዳሙ አፎን በፌዴራል ደረጃ ተወዳዳሪ ቋንቋ እንዲሆን መስራትን ይጠይቃል። ማለት ከዚህ አንጻር የስነ ጽሁፍ ቋንቋ ሆኖ የሊትሬቸር የፊልም ቋንቋ ሆኖ እንዲወጣ ነው የሚፈለገው። ምክንያቱም መንግስት ከሆን በኋላ ራሱን በራሱ ማስተዳደር ከጀመረ በኋላ ሲዳማም ከአስፈጻሚ አካላት የሚጠብቀው ይህንን ነው። በተለይም ከኛም ከባህል ቱሪዝም ህዝቡ የሚፈልገው ይህንን ነው። ለተቋሙም በአዋጅ የተሰጠው ስልጣንና ተግባር ቋንቋን ማሳደግ ማጎልበት ይጠበቅበታል። የሲዳማ ባህል የአኗኗር ዘይብና የህዝቡን ስነ ልቦና መሰረት ያደረገ ፖሊሲና ስልት በመቅረጽ ቋንቋና ባህሉን ይበልጥ ለማበልጸግ እንደሚሰራም አስታውቀዋል። ክልሉ በባህላዊ እሴት የበለጸገ ነው የሚሉት አቶ ጃጎ የቱሪዝም ኢንዳስትሪውን በማሳደግ የስራ ዕድል መስክና ገቢ ማስገኛ ማድረግም የክልሉ መንግስት የቤት ስራ መሆኑ ተወስዷል ብለዋል። በጣም የታጨቁ ባህላዊ እሴቶች አሉ ስዳማ ያልተዋወቁ በስፋት መስራት የሚችላቸው ከቱሪዝም ኢንዳስትሪው ጋር አያይዘን መስራት የምንችላቸው የተፈጥሮ ቅርሶች አሉ። የተፈጥሮ መስህቦች አሉ። ታሪካዊ መስህቦች እና ቦታዎች አሉ። ጥብቅ ደኖች አሉ እና እነዚያና ዋሻዎች እና መልካም ምድሮች አሉ። እነዛን የማስተዋወቅ ፕሮሞት የማድረጉ ለገበያ ማባሉ የቱሪዝም ፍሰቱ እንዲጨምር የማድረጉና የተለያዩ ኢቨንቶችን ከመጠቀም አኳያ የተጀማመሩ ስራዎች አሉ። ያንን ደግሞ ወደ ዲጂታል አምጥቶ የማስተዋወቅ ቱሪስቶችን ና ጎብኚዎች የመስራት አሳይመንት የዚህ የቢሮና የብሔራዊ ክልል መንግስት አሳይመንት ሆኖ ነው ያለው። አሁን ሀዋሳን ከወሰዱ የአገልግሎት ሰጪ ማዕከልና የቱሪዝም ሴንተርና ይህን አጠናክሮ መሄድን ይጠይቃል። ሰላሟን አስጠብቆ አስተዋውቆ በተገቢ በተገቢው ለሕዝቦች ፍቅርና አንድነትን ሰላምን አሳይቶ ቱሪስቶች ወደዚህ እንዲጎርፉና ለወጣቱም የስራ እድል እንዲፈጥሩ የኢኮኖሚ መሰረት እንዲሆን በስፋት መሰራት አለበት። የሲዳማ ባህል ሽማግልና የአቤላ ጎሳ መሪ አቶ ሻምበል በላይ እንደ አፊኔ ያሉ ሀላሌ ወይም እውነትን መሰረት ያደረጉ የፍትህ ስርዓት ማስተዋወቅ እንደሚያስፈልግ ተናግሯል። ባህሉ ተጠልፎ በፖለቲካ ተጽዕኖ ስር ወድቋል ያሉት ሻምበል በላይ በተለይ ባለፉት 27 ዓመታት የፖለቲካ አላማን ለማሳካት ሲባል ሲደረጉ የነበሩ አይነት እንቅስቃሴዎች እንዲቆሙ አሳስቧዋል። ሽማግሌውም የራሱን ስርዓት ለቆ የት ነው የሚገባ? ፖለቲካ ውስጥ ነው ሮ ፖለቲካ ውስጥ የሚያስገባ ማን ነው? ደግሞ ይህ ሌላ መራርጎን፣ ሌላ ተልእኮ ያላቸው በቃለ ያኛው ጥሎ ያኛው ለማለፍ አመራሩ እጅ ስላለ ሽምግልና ነው የሽማግሌ ሁኔታውን ራሱ ተረድቶ የሚነሱ ነገር ማርገብ አለበት፣ ሰላም መፍጠር አለበት፣ ፖለቲካ ውስጥ መግባት የለበት። አሁን በፊት በ27 ዓመት ውስጥ ብዙ ጭቅጭቅ እና በዚህ በክልሉ ምክንያት ብዙ ነው። እኔ በዚህ እድሜ ያየው ራሱ ለምን ሽማግሌን ወጥቶ የት ነው እየገባ ያለ? የማያገባ ቦታ ፖለቲካ ውስጥ ነው እየገባ ያለ። ሽማግሌና ፖለቲካ አንድ ላይ አይሄድም። የሽማግሌ ስራ ደግሞ የተጣላውን ማስታረቅ፣ እውነት መናገር። እውነትን ለገንዘብ ብሎ መሸጥ አያስፈልግም። 26ተኛው የሲዳማ ብሔር ቋንቋና ባህል ሲምፖዚም በሐዋሳ ከተማ በሲዳማ ባህል አዳራሽ ሰሞኑን የተከበረ ሲሆን የሲዳማ ዘመን መረጫ ፍቼ ጨምበላላል በዓለም ቅርስነት በዩኔስኮ በማስመዝገቡ እስካሁን የተደረጉ የሩብ ምዕተ ዓመት የሲዳማ ባህልና ቋንቋ ሲምፖዚየም ሲኬታማ መሆኑ ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። And you, ma hoya sidaye አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ ያመሸሁት ስመኝሽ። የቆየነን በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። canballayasideyaparsan <laughs> tlakadasasirbanu sidamab